በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የአስተዳደር በደልና ሙስና ተስፋፍቷል የሚሉ ቅሬታዎች ይሰማሉ። በሀገረ ስብከቱ የተለያዩ አድባራት አንዳንድ አገልጋዮች አቤቱታቸውን ለካህናት አለቆችም ለመንግሥት አካላትም እያቀረቡ ናቸው። ከእነዚህ አቤት ባዮች መካከል የተወሰኑት በሰጡት ቃል ላይ ተመስርተን ባለፈው ሳምንት አንድ ዘገባ ማቅረባችን ይታወሳል። መለስካቸው አመሃ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅን መምህር ጎይቶም ያይኑን በጉዳዩ ላይ በሰፊው አነጋግሯቸዋል። ሙስና ተግባር ተሳትፈዋል የሚሉት ሰዎች እንደው እንደምሳሌ የሚጠቅሱት ነገር በጃቴ መካነ ሕይወት ቅድስት ኪዳነ ምሕረት ካቴድራል የቤተ ክርስቲያኒቱ ሀብት የሆነ መሬት በውላይ ውል እንዲሰጥ ሀገረ ስብከቱ ትእዛዝ ሰጥተዋል። የሚገኝበታል ይገኝበታል። ሀገረ ስብከቱ እርስዎን ይመለከታል። ማስረጃው ታለ ማስረጃው አለ። ለምሳሌ በውላይ ውል እንደተፈጸመ የሚያሳይ ማስረጃ አለ። አዲስ አበባ ሀገረ ስብከት ሰጠ ነው? አይደለም፣ ሀገር ስብከቱ ሳይሆን የደብሩ አስተዳዳሪ የሰጡት። የደብሩ አስተዳዳሪ ሲሰጡ ከፍተኛ ችግር ተፈጥሮ በቤተክርስቲያን ቶ በደብሩ በዚያ ምክንያት ይጣራ ተብሎ ሲጣራ አጣሪው ያለው ይህንን ነው። እና ይሄ አይመለከቱታል ማለት ነው። ስለዚህ ምን ያስባሉ? በዚህ ነገር እኮ ሀገረ ስብከት እኮ ነው እርምጃ የወሰደው። በዚህ በግልጽ በሆነው አካሄድ ጥቆማ ቀረበ? ጥቆማ ቀረበ። ህጋዊ ያልሆነ ነገር ስራ ተሰርተዋል የሚል ጥቆማ ቀረበ። ሀገረ ስብከት ልኡካን ላከ፣ ልኡካን ሪፖርት አቀረቡ። ለሀገረ ስብከት በቀረበው ሪፖርት መሰረት ይሄ የፈጸሙ የሥራ ኃላፊዎች እንዲነሱ አደረገ። እንዲነሱ ማድረጉ ብቻ አይደለም ይሄ ትእዛዝ የደረሰኝ ከሀገረ ስብከቱ ነው ማለት ያሉት ሰውዬ። ከሀገር ህዝብ ከቱ ከሆነ ትእዛዙን የሰጡት እርስዎ ነው ማለት ነው የለም እንደዛ አይነት ደብዳቤ የለም እኛ እኮ ትእዛዝ ምን ሰጠው ዝውውርም ሲደረግ ትእዛዝም ምን ሲሰጥ በቃል የሚባል ትእዛዝ አይኖርም በትክክል ይሄ የሚያሳይ ደብዳቤ ካለ ተሰጠው ከሆነ በነገራችን ላይ ይሄ ተፈጸመ በእኔ ጊዜ አይደለም እኔ እዚህ እያለሁ አይደለም ተፈጸመ የተባለ እኔ የገባሁት መጋቢት መጨረሻ አካባቢ ሁለት ሺህ ስምንት ዓመት ማለት ነው ይሄ ችግር ተፈጠረ የተባለው በቀጥታ ሚያዚያ አካባቢ ነው ስለዚህ ይሄኛው እኔ ስመጣ አካባቢ ከነ በፊት የተፈጸመ ነው ይሄኛው ችግር ስፈታ ግን በእኔ ጊዜ ነው የተፈታ። ይሄ ችግር ራሱ ጥቆማ ቀርቦ መፍትሄ ያገኘው በእኔ ነው። ስለዚህ በእኔ ጊዜ አይደለም። ትእዛዙ ነው የሰጡት እርሱ አይደለም፣ ሌላ አይደለም። እኔ እስከማቀው ድረስ የተሰጠ ደብዳቤ የለም። አዎ፣ ሰውዬው ግን የሚሉት ትእዛዝ ተሰጠኝ ነው የሚሉት። ይሄን ትእዛዝ ያለ ጥርጥር ኮንትራቱ ወይንም ውሉ የተሰጣቸው ሰዎች ማለት ነው። ለጋራጅ ስራ ተብሎ የተሰጣቸው ሰዎች ውሉን ያገኙት ህገወጥ በሆነ መንገድ እንደሆነ ይታወቃል። በህገወጥ መንገድ እየተሰጠ አንድ ህጋዊ የሆነ አስተዳደር አካል ያንን ትእዛዝ በጽሁፍ ይሰጣል ማለት አይተረጠርም። እሱ ትክክል ነው። ስለዚህ ለዚህ ችግር መፍትሄ ሲሰጡ ድርጊቱን ፈጽመዋል የተባሉት ሰዎች ወደ ህግ ፊት እንዲቀርቡ አደረጉ እን የሰጡት መፍትሄ ምንድን ነው? አስተዳደራው እርምጃ ሊወሰድ ነው። ምንድን ነው ያረጋችሁ? ከደረጃ ዝቅ ብለው ከነበርበት ቤተክርስቲያን ደረጃ ዝቅ ብለው እንዲመደቡ አድርገናል። ለህግ አልቀረቡም። እስካሁን ለህግ አልቀረቡም። እስካሁን ያቀርቧቸዋል ምኑ እነዚህ ሰዎች እነዚህ ህገወጥ ስራ የሰሩ ሰዎች አ የቀረው የቀረው ሪፖርት ምንድን ነው? ይሄ የተሰራው ስራ ከደረጃ ዝቅ ብለው ካሉበት ለአንዴና ለመጨረሻ እድል ይሰጣቸው የሚል ውሳኔ ተወሰነ። ከዚህ ጋር በተያያዘ ሀገረ ስብከቱ ከቱ ተወድ ከሚልቱ መካከል ለቀስ ይዩማን ተስፎ የሚባሉ ጸሐፊ የነበሩ የዚህ ካቴድራል ተነስተዋል። ከዛ ከኃላፊነታቸው ለምን ያነሷቸው? እሳቸው ይሄ ተጠቃሽ እኮ አንዱ ችግር ፈጣሪ እኮ ነው። እዛ ቦታ ይሄ ውል ሲሰጥ በራሱ በማን ነው የተሰጠው? ሰውየው ፈራሚ ናቸው፣ ማህተም ይዘው ፀሐፊው ነው። ስለዚህ የተጻፈው አዎ፣ አልተጠቀሰም ማለት። አዎ ይሄ ነው። አሁን እሱ ከዛ ቦታ ሲነሳ፣ በነገራችን ላይ በእርገት ነው የተነሳ እንጂ ከደረጃ ዝቅ ብሎ አይደለም። በእርገት ነው የተነሳ ማስረጃ አለ። አንድ እርከን ጨምሮ ነው የተዛወረው። ያዘወርኩት እኔ ነኝ። አዎ ነው የተዛወረው። ሁለቱ አለቃውና ፀሐፊው አብረው ነው የተዛወረው። ይህን ሲወስኑ እኒህ ሰውዬ ጥፋተኛ እንደሆነ ያውቃሉ። ከማስተዳደሪው ጋር ማለት ነው። በደረጃ እድገት ለምን ያሳድቧቸዋል ታዲያ? እንደዚያ ከሆነ አይ ምንድን ነው፣ ከእኔ በፊት ነው ውሎ የተሰጣቸው፣ በእኔ ጊዜ አይደለም የተገኘው። በእኔ ጊዜ ቢሆንም ግን የተፈጸመው ከእኔ በፊት ነው የሚል ነገር ነበረ እና በኋላ የተዛወሩበት ምክንያት በጥፋት አይደለም ዋና ፀሐፊ ለሰላሙ ሲባል ከዛ ቦታ መነሳት አለባቸው። ለምን ሰጣ ገባ ገብተዋል ገብቷል ከህዙ ጋር ሰጣ ገባ ስለገቡ እዛ ቦታ መኖር አይችል። ስለዚህ ለሰላሙ ስንለው ነው የሚሉኝ፣ ሰው እውነት ነው። ከዛ በኋላም እኒህ ሰውዬ እንደሚሉት ከሆነ ወደዚህ ወደ ሌላ ደብር ከተዘዋወሩ በኋላ እኒህ ሰውዬ አሁንም ከደረጃ ዝክ ብለው እንዲያውም ደረጃውና ደሞዙ ባልተገለጠ አበል ባልተገለጠ ሊቀ ስዩማን ተስፉ ደጀኔ ከደረጃም ዝክ ብለው ደረጃቸውም እንደውም ሳይገለጽ ደሞዛቸውም አበላቸውም ሳይገለጽ ተበድያለሁ ብለው አቅርበዋል። እሳቸው ብቻ ሳይሆኑ ሰባት ከስድስት ሰዎች የማያንሱ ሰዎች አልፈው እና ጥያቄያቸውን ሁሉ ከእርሱ አልፈው ለቅዱስ ፓትሪያርክ ሁሉ አቅርበዋል። ለምን ነው ይሄን ያደረጉት? ይህኛው የሆነበት ምክንያት ከዛ በኋላ የተፈጠረው ሌላ ችግር ስላለ ነው። ከዛ በኋላ የተፈጠረው እነዚህ የቤተክርስቲያን መሪዎች ናቸው አስተዳዳሪም ቢባል ዋና ጸሐፊም ቢሆን የቤተክርስቲያን ኃላፊዎች ሽሞኞች ናቸው። ኃላፊዎች ናቸው። ትልቅ የስራ ድርሻ አላቸው እና ይሄ የስራ ድርሻቸውን በትክክል ባለመወጣታቸው በጾመ ፍልሰታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል ክብር እንዳለው ሕጻናትም ሳይቀሩ በቤተክርስቲያን ተገኝተው እንደሚያስቀድሱ፣ ሱባኤ እንደሚይዙ ይታወቃ። በዚህ ሱባኤ ወቅት ላይ የተወሰኑ ግሩፖች ስራቸውን ትተው በቅድስት ማርያም ቤተክርስቲያን ተሰልፈው ሰላማዊ ሰልፍ መጥተው ህዝቡን እየረበሹ ስዋኤ የገባውን እየረበሹ ስለነበረ ብስባታ ያሪኩም አልአግባብ እየረበሹ ስለነበረ በወቅቱ ያደረጉት ድርጊት ስራቸውን ትተው በሰልፍ በመገኘታቸው ይሄ ደግሞ ከአንድ መሪ አርአያነታቸው ጠብቀው መምራትና ማስቀደስ ሲገባቸው መቀደስ ማስቀደስ ሲገባቸው ግን እነሱ በዚህ አድማ ላይ በመሳተፋቸው የተወሰደ እርምጃ ነው ሊቀስዩማን ተስፎ ደጀኔ የተባሉት ዋና ጸሐፊ የነበሩት በወቅቱ የተመደቡበት ስራ ሳይሄዱ ቀሩ። ፈቃደኛ አልሆኑም። ሄደው ለመስራት ፈቃደኛ ባለመሆናቸው ለአራት ወራት ስራ ሳይገቡ ቆዩ። ከዚህ በኋላ ሌላ ሰው ተመደበ። በትክክለኛው አካሄድ ማለት ነው። ማስታወቂያ ወጥቶ የተመደቡበት ቦታ ስራ ቦታ ላይ እንዳልተገኙ ሪፖርት አቅርቦ በቀረው ሪፖርት መሰረት ከስራ ውጭ እንዲሆን ተደርገዋል። በህጉ በስርዓት መሰረት ማለት ነው። ሌላ ደግሞ ከአስር የማያንሱ የቤተክርስቲያን አገልጋዮች ናቸው። እርስዎን ጨምሮ በሰባት ሰዎች ላይ ለኮልፌ ቀራኒዮ ክፍለ ከተማ ግንበለው ክስ እንዲቀርብላቸው ወይም እናንተ እንዲከሱ አቤቱ አቅርበዋል። በአጭሩ የደብረ ሰበካ ጉባኤ የፈቀደውን የደሞዝ ጭማሪ የማይገባ ጥቅም በመፈለግ እንደከላከላቸዋቸው ነው የሚያበሩት። ይሄ የሙስና ተግባር አይደለም? በምን ተከላከለ? እነሱ የሚለውት አንደኛ፣ ይህን ላስፈቀዱት እና ለፈቀዱት የሁለት ወር ደሞዛችሁን ሀምሳ ሺ ብር ትተዋላችሁ። ሁለተኛ፣ የአንድ ሺህ ስድስት መቶ ብር ደግሞ ከእያንዳንዱ በፐርሰንት ትለቃላችሁ ተባሉ። የለም የህግ ወጥ ነው፣ አንለቅም ብለው ላሉት አልተከፈለም። ይሄ እውነት ነው። ይሄ እርምጃ የወሰደ ማን ነው? በእናንተ ትእዛዝ ነው የሚሉት። ማናንተ ጥያቄ አካል አስታደሩ አዲስ አበባ ገረስ ከትኮ ግንኙነቱ ከሰራተኞች ጋር አይደለም ግንኙነቱ ከተቋሙ ጋር እንደ ቅድሙ ያዛል የሚለው ያዛል የሚለው እኮ በምንድን ነው የሚያዘው? ነው ዋናው ነገር በዚህ ውስጥ የለበት በዚህ ውስጥ ምንም ነገር የለም። እሱም ያዘዙት ነገር የለ ምንም ነገር የለም። ምን አደረጉ? ከዚህ በኋላ ከስሙ በኋላ ምኑ ይህንን ጉዳይ ይህንን ጉዳይ አጣርተናል። በነገራችን ላይ የተከፈለው ገንዘብ ተከፈለ የተባለው ገንዘብ ሀምሳ ሺህ ተከፈለ የተባለው ገንዘብ ለጽህፈት ቤቱ የገባ ገንዘብ መታወቅ ያለበት ማለት ነው። ለየትኛው ጽህፈት ቤት? አዲስ አበባ ሀገር ስከጽህፈት ቤት ማለት ለምን ነው የሚገባው ለአዲስ አበባ ሀገር ስከጽህፈት ቤት? ሀያ ፐርሰንት አድባራት ገቢ ያደርጋሉ ለአዲስ አበባ ሀገረ ስብከት ማለት ነው። ከገቢያቸው ከሚያገኙት ገቢ ገቢ ያደርጋሉ ለአዲስ አበባ ሀገረ ስብከት። ስለዚህ ገቢ አይደለም እኮ የታዘዘ ወጪ ነው ከውጭ ከደብረ ወጪ ነው ወጪ ሲሆን ወዴት ነው የሚገባው? ወደ ሀገር ስብከት ነው የሚገባው። የለም ገቢ ያደርጋሉ። ይሄ ሃምሳ ሃምሳ ሺህ ብር እኮ ተወሰደብን የሚሉት የሰራተኛ ደሞዝ ተቀንሶ ነው እኮ ጭማሪው ተቀንሶ እኮ ነው እንዲወስ የተደረገ እኮ። ደብሩ የሚሉት ምንድን ነው? ከሰራተኛ ፐርሰንት የሚከፈላለህ በየደብሩ ግልጽ ነው ማለት ደብሩ በሚያገኘው ገቢ መጠን ገቢ መጠን የሚከፈል ማለት ነው። አዎ ከዛ ምንድን ነው የተደረገው? የመክፈል አቅም ስላልነበረ ደሞዛችን እንዲጸድቅልን አዋጥተን መጀመሪያ ፐርሰንት እንክፈል የሚል አይነት ስምምነት ተስማምተዋል ከደብሩ ጋር ማሰራተኞቹ ሰራተኞቹ ማለት ነው። ስናጠራው እንግዲህ ከደብሩ ያገኘ ነው ማስረጃ ነው። በደንብ መጠየቅ ስለሚቻል ችግር የለው። በአካል ድደብሩን በምን መልኩ የተፈጸመ በቀጥታ ያለው ነገር ግልጽ በሆነ መልኩ ማጣራት ይቻላል። ግልጽ በሆነ መልኩ መጠየቅ ይቻላል። የቅርብ ኃላፊዎች ስለሆነ ማለት ነው ያቆረጡብን እያሉ ያሉም ሀገረ ሰው ከ ሳይሆን ደብሩ ነው ቅሬት አቅራቢዎች እያሉ ያሉት። ስለዚህ መጀመሪያ መጠየቅ ያለባቸው የደብሩ አስተዳደር ኃላፊዎች ናቸው። መጀመሪያ መጠየቅ ያለባቸው መምር በዚች ቤተክርስቲያን ብዙ አባቶችም እንደሚሉት ሙስና በጣም ስሩን ሰደዋል፣ ይላሉ በዚህ ያምናሉ። አለም የለም ለማለት ማለት በትክክለኛው ጥናት ነው የሚያስፈልገው ሪሰርች ሳይኖር ይሄ አሁን በትክክል እዚህ ቦታ አለ እዚህ ጆይ ተክሲያን አለ እንዲህ ያለ ለማለት የተጣራ የተጠና ሪሰርች ሊኖር ይገባል። የለም ለማለትም በትክክል የተረጋገጠ አለመኖሩን የተረጋገጠ ነገር መኖር አለበት እንጂ ከሃሜት እና ከአልዋልታ ባለፈው ማረግ በርሶ በርሶ እንደው ሀገረ ስብከት እንደ ስራስ ይህንን በጥርጣሬም በአሉባልታም ደረጃ አለ የሚባለው እንዲያውም ስር ሰዶ አለ የሚባለው የሙስና ስራ የመልካም አስተዳደር ጉድለት ለማቃናት ምን ምን ስራ ሰርተዋል እርሶ? መልካም በጣም ብዙ ስራዎች ተሰርተዋል። በሀገረ ስብከት ደረጃ ይሄ ነገር ለማስተካከል አንደኛ የስልጠና ሂደት ነው። መጀመሪያ ማህበረሰቡ አገልጋዮች ካህናቱ፣ መሪዎች ከሙስና የጸዳ አሰራር እንዲኖራቸው ሕዝብ የሚሰጠው ለቤተክርስቲያን የሚሰጠው ገንዘብ በአግባቡ ተሰብስቦ ለሚመለከተው ክፍል እንዲገባ፣ በየመዋቅሩ እንዲዘረጋ፣ በአግባቡ ገንዘብ እንዲሰበሰብ ለማድረግ አዌርነስ መፍጠር አለብን። ይሄ ዝም ብሎ በቁጥጥር ብቻ የሚደረግ ስለማይሆን ማለት ነው። ሕዝቡ ራሱ እንዲቆጣጠር፣ ገንዘቡም እንዲቆጣጠር፣ ካህናቱም በአግባቡ ገንዘባቸው እንዲቆጣጠሩ አገልግሎታቸውን በትክክል እንዲያገለግሉ በአግባብ ኪራይም ሆነ ሌላ ገንዘቡን በአግባብ እንዲሰበሰብ ለማድረግ የተለያዩ ስልጠናዎች አካሄደን፣ አንደኛ የዘመናዊ የሆነ የሂሳብ አሰራር እንዲዘረጋ ተደርገዋል። በዚህ ዓመት 2009 ዓ.ም ከፍተኛ የሆነ የስራ እንቅስቃሴ ተደርጓል። በስልጠና በተለይ ከፋይናንስ ስራ ጋር ተያያዥነት ያላቸው ባለሙያዎች እና ሰራተኞች ስልጠና እንዲሰጣቸው ተደርገዋል። ይሄ የፋይናንስ አያያዛቸው ህጋዊ የሆነና ግልጽነት ያለው አሰራር እንዲሰሩ ለማድረግ የተለያዩ ስልጠናዎች ተሰጥተዋል። ለመሪዎችም ቢሆን የተለያዩ የስራ አመራርም የፋይናንስ አያያዝም ስልጠና ተሰጥተዋል። ከዚህም ባለፈ በየክፍለ ከተማ ከህዝቡ ጋር ወርደን ማለት ነው ወርደን መሰረታዊ የቤተክርስቲያን ችግር ምንድን ነው? አሁን ያለው በህዝቡም በካህናቱም ያለው መሰረታዊ ችግር የሚባለው ነገር ምንድን ነው ብለን በሁሉም ክፍለ ከተማዎች አዲስ አበባ ውስጥ ባሉት በሁሉም ክፍለ ከተማዎች ዞረን ለመጀመሪያ ጊዜ ነው የመጠየቅ ይቻላል። ለመጀመሪያ ጊዜ ነው በሁሉም እስከታች ወርደን ክፍለ ከተማ ድረስ ወርደን የተወካ ጉባኤ ምዕመናን ተወካዮች የስነቱሲ ተወካዮች ባለበት ካህናቱን ባለበት ውይይት ተደርገዋል። በየቦታ ማለት ነው እዚህ በክረምት ላይ ከሀምሌ አስራ ሰባት እስከ ሀያ ስምንት ድረስ የነበረው ከሶስት ሺህ በላይ ህዝብ እና ካህናት ውይይት አካሄደናል። ግምገማ አድርገናል። ይሄ እንግዲህ ግብአት አግኝተናል ማለት ነው። አሁን መሰረታዊ ያለው ችግር ምንድን ነው የሚለው ግብአት አግኝተናል። ለወደፊቱ ደግሞ ከተገኘው ግብአት የታዩ ጉድለቶች አስተካከለ የምንሄድበት ስራ ይኖራል ማለት። ከቤተ ክርስቲያኒቱ የመንፈስ ልዕልና አኳያ ይሄ በጣም ሰውነትን መንፈስን የሚያዋርድ ተግባር በቤተ ክርስቲያኒቷ መኖሩ ያሳዝነውታል። ማለት ሙስና በጣም ከቤተ ክርስቲያን ከክርስትና መንፈሳዊ ልዕልና አኳያ አስጠያፊ ነው። እውነት ነው። ይሄ መኖሩ አለመባሉ በትልልቅ አባቶች ስር ሰዷል መባሉ ራሱ ያሳዝነታል። አለመባሉ በጣም ያሳዝነ ምንም ጥርጣሬ የለውም። እጅግ በጣም አሳዛኝ ነው። ለምን ከቤተክርስቲያን ተልእኮ ከቤተክርስቲያን መንፈሳዊ አካሄድ አንጻር እዚህ ጥርጣሬ ውስጥ ራሱ መገባቱ በጣም ትልቅ ትልቅ በጣም ውድቀት ነው። ትልቅ አሳዛኝ ሁኔታም ነው። በጣም አመሰግናለሁ በምር በጣም አመሰግናለሁ።